ሰበር ሰሚው ፍርድ ቤት ዛሬ በችሎት እንዳስታወቀው ውሳኔውን ለማሰማት ቀጠሮ መስጠቱን አስታውሶ ይሁንና በዳኛ መጓደል ምክንያት ይህን ማድረግ አልቻለም። ስለሆነም ዛሬ ከቀትር በኋላና ሰኞ ዳኞች ተሟልተው ውሳኔውን እንደሚያጠናቀቁ ቃል ገብቶ ማክሰኞ ጥር 24 ቀን 2008 ዓ.ም ውሳኔውን ለማሰማት ቀጠሮ ቆርጧል። ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ በእነ ዘላለም ወርቅአገኘሁ የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው አስር ተጠርጣሪዎች መካከል የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሽን የአረና ፓርቲ አመራር አባል አቶ አብርሃ ደስታን የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞን የተባሉትን ተጠርጣሪዎች መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። አቃቢ ሕግ በውሳኔው ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን በነጋታው እንዳሳገደም ቪኦኤ መዘገቡ ይታወሳል። በዚህም ምክንያት እነ አቶ ሀብታሙ አያሌው በጠበቃቸው በአቶ አምሃ መኮንን አማካኝነት ይግባኝ ሰሚ ችሎት የወሰኑ ውሳኔ ከሕግና ከዳኝነት አሰራር ውጭ ስለሆነ ይታረምልን የሚል ጥያቄ ለሰበር ሰሚው ፍርድ ቤት አቅርበዋል። ፍርድ ቤቱም ከሁለት ወራት በፊት አቃቢ ሕግንና ቅሬታ አቅራቢን ማለትም እነ አቶ ሀብታሙ አያሌውን በጠበቃቸው አማካኝነት በጽሁፍ አከራክሮ እንዳበቃም ታውቋል። ይህ የሚጠበቀው የሰበር ሰሚው ውሳኔ በህግ አተረጓጎም ረገድ ትልቅ አንድምታ እንደሚኖረው የህግ ባለሙያዎች ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ